በስልካችሁ ጥራት ያላቸውን ፎቶዎች እና ቪዲዮዎችን ለመቅረጽ የምትፈልጉ ከሆነ አሁኑኑ ይህንን አፕሊኬሽን አውርዳችሁ ተጠቀሙ። ይህ አፕሊኬሽን በቀንም ሆነ በማታ ጥርት ያሉ ፎቶዎችን እና ቪዲዮዎችን ስለሚቀርጽ ተመራጭ ያደርገዋል። አፕሊኬሽኑንም አውርዳችሁ ለመጠቀም እዚሁ ቲክቶክ ላይ እንዳላችሁ የሼር ምልክቷን ትነኳታላችሁ። በመቀጠል ቴሌግራምን በመምረጥ ወደ ውስጥ ትገባላችሁ። ከዛም ይሄን አንዴ በመንካት ሰርች ማድረጊያው ጋር ሄዳችሁ ኢትዮቴክ 223 ብላችሁ ሰርች በማድረግ እዚህ ቻናል ላይ ትገባላችሁ። ከዛም ጆይን በማድረግ አፕሊኬሽኑ ከዛ ላይ አውርዳችሁ መጠቀም ትችላላችሁ።